የዲ ደብልዩ ዜና በመጀመሪያም ርዕሶቹን እነሆ። በጦርነት የወደመችውን የትግራይን ሰላማዊ ሕዝብ ለመርዳት የኢትዮጵያ መንግሥት ይበልጥ እንዲጥር የተባበሩት መንግሥታት የስደተኞች ከፍተኛ ኮሚሽነር የበላይ ኃላፊ ጠየቁ። ኮሚሽነር ፊሊፖ ግራንዲ በትግራይ ያደረጉትን ጉብኝት ካጠናቀቁ በኋላ ትናንት የትግራይ ሰላማዊ ሰዎች ሁኔታን አሳሳቢና አስቸኳይ ብለውታል። የመንግስትን የእስካሁን ጥረት አድንቀዋልም። በሊቢያ ዘላቂ ሰላም ለማስፈን የሚነጋገሩት የተለያዩ ወገኖች ተወካዮች የሀገሪቱን ጊዜያዊ ፕሬዚደንት ለመምረጥ ዛሬ ድምፅ ሰጡ። ጄኔቭ ስዊዘርላንድ የተሰበሰቡት ጉባኤተኞች የተባበሩት መንግስታት ድርጅት ከሊቢያ የፖለቲካ የጦር የሃይማኖትና የተለያዩ ተቋማትና ማህበራት የመረጣቸው ናቸው። ጉባኤተኞቹም ጠቅላይ ሚኒስትር ይመርጣሉ። የሚያንማር ህዝብ ትናንት የተደረገውን መፈንቅለ መንግሥት እንዲቃወም ከሥልጣን የተወገደው ገዢ ፓርቲ ጠየቀ። የሚያንማር ወታደራዊ ሁንታ የፓርቲውን መሪዎችና የምክር ቤት እንደራሴዎችን በሙሉ አስሯል። ዜናው በዝርዝርም የኢትዮጵያ መንግስት በጦርነት የወደመችውን የትግራይ ሰላማዊ ህዝብ ደህንነት ለማስጠበቅ ይበልጥ እንዲጥር የተባበሩት መንግስታት የስደተኞች መርጃ ኮሚሽነር ዩኤንኤችሲአር በእንግሊዝኛ ምህፃሩ የበላይ ኃላፊ ጠየቁ። ኮሚሽነር ፊሊፖ ግራንዲ በትግራይ ያደረጉትን ጉብኝት አጠናቀው ትናንት ከአዲስ አበባ በሰጡት መግለጫ የኢትዮጵያ መንግሥት የሚያደርገውን ጥረት አድንቀዋል። ይሁንና ትግራ ውስጥ ያዩትን የሰብአዊ ቀውስ አሳሳቢ ብለውታል። ሁኔታው እንዳልኩት በጣም አሳሳቢ፣ እጅግ አስቸኳይ ነው። ተጨማሪ እርምጃ ካልተወሰደ ይበልጥ ይከፋል። መንግሥት ለሁኔታው ምላሽ ለመስጠት እስካሁን የሚያደርገውን ማድነቅ እፈልጋለሁ። የተባበሩት መንግሥታት ድርጅትና ዓለም አቀፉ የሰብአዊ እርዳታ አቅራቢ ማህበረሰብ ለመርዳትና ተግባሩን ለማቀላጠፍ ዝግጁ መሆናቸውን በድጋሚ አስታውቃለሁ። የኢትዮጵያ የፌዴራል መንግስት ጦርና የቀድሞው የትግራይ ገዢ ፓርቲ የህዝባዊ ወያኔ ሐርነት ትግራይ ሰራዊት ባለፈው ጥቅምት ማብቂያ ትግራይ ውስጥ የገጠሙት ውጊያ በሰላማዊ ሰዎች ላይ ያደረሰው ጉዳት በውል አልተነገረም። በአብዛኛው አካባቢ የስልክና የኢንተርኔት አገልግሎት በመዘጋቱ ከገለተኛ ወገኖች መረጃ ማግኘት አልተቻለም። የእርዳታ ድርጅቶች እንደሚሉት በጦርነቱ ከሞተና ከቆሰለው ሌላ ከሺህ የሚበልጥ ሰላማዊ ህዝብ ተፈናቅሏል። 60 ያክል ደግሞ ወደ ሱዳን ተሰዷል። የኢትዮጵያ መንግሥት ባለሥልጣናት ጦርነቱ መቆሙን አስታውቀዋል። የዩንችሲር የበላይ ኃላፊ በአንዳንድ አካባቢዎች አሁንም በታጣቂዎችና ሚሊሻዎች ሁከት መፈጸሙን አስተውለናል ይላሉ። በተለያዩ ታጣቂዎችና ሚሊሻዎች ሁከት መፈጸሙንና በአንዳንድ አካባቢዎች አሁንም እየተፈጸመ መሆኑን አስተውለናል። ከታጣቂዎቹ በተጨማሪም እንዲህ ባለ ወታደራዊ ሁኔታ ብዙውን ጊዜ እንደሚያጋጥመው ወንጀለኞች ጥቃት ያደርሳሉ። ይህም ዘረፋ፣ ሁከት፣ የጾታ ጥቃትና ድፍረት በከፋ መልኩ አስከትሏል። በትግራው ጦርነት የኤርትራ ወታደሮች መሳተፋቸው በሰፊው እየተነገረ ነው። የጀርመኑ ዜና አገልግሎት ዴፒአ እንደጠቀሰው ግራንዲ ትግራ ውስጥ የሰፈሩ የኤርትራ ስደተኞች በኤርትራ ጦር ኃይል ጥቃት እንደደረሰባቸው መናገራቸውን አስታውቀዋልም። በኦሮሚያ ክልል በተለያዩ ከተሞች የሚኖረው ሕዝብ የኢትዮጵያ ገዢ ፓርቲ ብልጽግናንና የሀገሪቱን ጠቅላይ ሚኒስትር አብይ አህመድን ዛሬ በአደባባይ ሰልፍ ደገፈ። የኦሮሚያ ክልል ባለስልጣናት የየከተማው ሕዝብ በራሱ ፍቃድ ያዘጋጀው ባሉት የድጋፍ ሰልፍ የተካፈለው ሕዝብ የኢትዮጵያ መንግስት ህግ ማስከበር ያለው የትግራይ የውጊያ ዘመቻ መጠናቀቁን አስታውቆ ደስታውን ገልጧል። ሰልፈኛው የህዝብን አንድነት ማስጠበቅን የሀገርን ሉዓላዊነት ማስከበርን እንደሚደግፍና አክራሪነትን እንደሚያወግዝ በያዛቸው መፈክሮችና ባሰማቸው መልእክቶች ገልጧል። የድጋፍ ሰልፈኛው ከዚህም በተጨማሪ ጠቅላይ ሚኒስትር አብይ አህመድ የጀመሯቸው መልካም ተግባራት ያላቸውን እንደሚደግፍ አስታውቋልም። ከአዲስ አበባ አጠገብ ሰበታ ከተማ የተደረገውን ሰልፍ የተከታተለው ወኪላችን ስዩም ጌቱ እንደዘገበው በሰልፉ መሃል የተለያዩ ትርኢቶች ታይተውም ነበረ። የተባበሩት መንግስታት ድርጅት የሰየማቸው የሊቢያ ተደራዳሪዎች የሀገሪቱን ጊዜያዊ ፕሬዚደንት ለመምረጥ ዛሬ ድምፅ ሰጡ። ዓለም አቀፉ ድርጅት ከተለያዩ የሊቢያ የፖለቲካ ፓርቲ የታጣቂ ቡድናት፣ ከሀገር ሽማግሌና ከሃይማኖት ተቋማትና ከሌሎች ማኅበራት የመረጣቸው 75 ሰዎች ጄኔቭ ስዊዘርላንድ ውስጥ እየተወያዩ ነው። ሰባ አምስቱ ሰዎች ዛሬ የወደፊቱን የሊቢያ ፕሬዚደንት ከመምረጣቸው በፊት በሰሜን አፍሪቃዊቱ ሀገር ዘላቂ ሰላም ለማስፈን መወሰድ በሚገባው እርምጃ ላይ ተወያይተዋልም። የተባበሩት መንግስታት ድርጅት ውይይትና ምርጫውን አግባቢ በማለት አድንቆታል። በርካታም የሊቢያ ፖለቲከኞችና ታዛቢዎች ግን የአሁኑ ውይይትና ምርጫ ከዚህ ቀደም ከተደረጉት የተለየ ውጤት ማምጣቱን ይጠራጥራሉ። ለፕሬዚደንትነት ከሚወዳደሩት መካከል መንበሩን ምስራቃዊ ሊቢያ ያደረገው ምክር ቤት አፈ ጉባኤ አጉይላ ሳላህ ሳላህና የምዕራባዊ ሊቢያ የጦር አዛዥ ኡስማን ጁዌይሊ ይገኙበታል። ዛሬ የተሰጠው ድምፅ ውጤት እስካሁን በይፋ አልተነገረም። ተሰብሳቢዎቹ በመጪው ሳምንት ጠቅላይ ሚኒስትር ይመርጣሉ ተብሏል። ይህ ዶቼ ቬለ ነው። ምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ የሸመቁት አማጺ ቡድናት ሰላማዊ ሰዎችን መግደል ማሰቃየትና መድፈራቸው ከጊዜ ወደ ጊዜ እየከፋ መምጣቱን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት የሰብአዊ መብት ኮሚሽን እንዳያስታወቀው የኮንጎ ዲሞክራቲክ ሪፐብሊክ አማጺያን ምስራቃዊ ኮንጎ ውስጥ ባለፈው የጎርጎሮያን 2020 ዓመት ብቻ 850 ሰላማዊ ሰዎችን ገለዋል። አምስት መቶ አግተዋል። የኮሚሽኑ ቃል አቀባይ ወይዘሮ ማርታ ሁርታዶ ዛሬ እንዳስታወቁት ጥቃቱ የከፋው ኢቱሪ አውራጃ ኢሪሙና ማንባስ አካባቢ እንዲሁም ሰሜናዊ ኪቩ ቤኒ አካባቢ ነው። አብዛኞቹን ሰላማዊ ሰዎች የገደለና ያገተው ደግሞ የተባበሩት የዲሞክራቲክ ኃይላት ኤዲኤፍ በእንግሊዝኛ ምጻሩ የተባለው አማጺ ቡድን ነው። ዓለም አቀፉ ድርጅት እንደሚለው በአካባቢው የሰፈረው የመንግሥት ጦርም 47 ሰላማዊ ሰዎች ገሏል። 126 ሰዎችን አስሯል። በ49 ሴቶችና ሕፃናት ላይ ወስባዊ ጥቃት አድርሷል። በሁለቱ አውራጃዎች ባለፈው አንድ ወር ብቻ ሁለት ርጉዝ ሴቶችን ጨምሮ 14 ሰላማዊ ሰዎች ተገለዋል። ምስራቃዊ ኮንጎ ውስጥ ከ100 በላይ ደፈጣ ተዋጊዎች ሸምቀዋል። አብዛኞቹም የአካባቢውን የማዕድን ሀብት ለመቀራመት ያለሙ ናቸው። የሚያንማር ወታደራዊ ሁንታ ሀገሪቱን በአየር ከሌላው ዓለም ጋር የሚያገናኘውን የያንጉን ትልቅ አውሮፕላን ማረፊያ ዘጋ። የአውሮፕላን ማረፊያው ሥራ አስኪያጅ ፎን ሚያት እንዳስታውቁት ከዛሬ ጀምሮ ከና ወደ ያንጉን የሚደረግ በረራ በሙሉ ቆሟል። ሚያንማር ታይምስ የተሰኘው ጋዜጣ እንደዘገበው ደግሞ አውሮፕላን ማረፊያው እርዳታ ለጫኑ አውሮፕላኖችን ጨምሮ እስከ መጪው ግንቦት ማብቂያ ድረስ እንደተዘጋ ይከርማል። ትናንት የሚያንማርን ሲቪላዊ መንግስት አስወግዶ የመንግስትነቱን ስልጣን የያዘው የሀገሪቱ ወታደራዊ ሁንታም አራት መቶ የሚሆኑ የሀገሪቱ የምክር ቤት አባላትን ከየሚኖሩበት የመንግስት ቤቶች እንዳይወጡ አግዷል። በስልጣን ላይ የነበረው የብሔራዊ ሊግ ዴሞክራሲያዊ ፓርቲ የተሰኘው የፖለቲካ ማህበር ሊቀመንበር ኦውን ሳንሱች እና ከፍተኛ ባለሥልጣኖቻቸውም በግልጽ ባልተነገረ ስፍራ እንደታሰሩ ነው። ወይዘሮ ሳንሱች እና ባለሥልጣኖቻቸው እንዲለቀቁ ፓርቲያቸው ዛሬ ጠይቋል። የሀገሪቱ ህዝብም መፈንቅለ መንግሥቱን እንዲቃወም የፓርቲው ማዕከላዊ ኮሚቴ አባል ዊን ህታይን ዛሬ ጠይቀዋል። የመፈንቅለ መንግሥት እርምጃው ስር የሰደደ ነው። አገራችን አሁንም በድህነት የምትማቅቀው በዚህ ምክንያት ነው። የህዝባችን ሁኔታና የወደፊት ኑሮ ያሳዝነኛል ያሳስበኛልም። በ2020 አጠቃላይ ምርጫ ድጋፍ የሰጡት መራጮች በሙሉ የኦንግ ሳንሱቺ ጥሪ መመሪያን በማክበር መፈንቅለ መንግስቱን መቃወም አለባቸው። የቅድሞ ብርማ ከብሪታን ቅኝ አገዛዝ ነፃ ከወጣችበት እንደ ጎርጎሪያኑ አቆጣጠር ከ1948 ወዲህ አብዛኛውን ዘመን ያሳለፈችው በጦር ኃይል አገዛዝ ነው። የሚያንማር የጦር ጄኔራሎች አሁኑን መፈንቅለ መንግሥት ለማድረጋቸው የሰጡት ሰበብ ባለፈው ህዳር የተደረገው አጠቃላይ ምርጫ በገዢው ፓርቲ ተጭበርብሯል የሚል ነው። በምርጫው የሳንሱቺ ፓርቲ አሸንፎ ነበረ። መፈንቅለ መንግስቱን የተለያዩ መንግስታትና ዓለም አቀፍ ድርጅቶች እያወገዙት ነው። ይህ ዶቸ በለ ነው። ዜናውን ለማብቃት አበይት ርዕሶቹን ባጭሩ ልንገራቸው። በጦርነት የወደመችው የትግራይን ሰላማዊ ሕዝብ ለመርዳት የኢትዮጵያ መንግስት ይበልጥ እንዲጥር የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር የበላይ ጠየቁ። በሊቢያ ዘላቂ ሰላም ለማስፈን የሚነጋገሩት የተለያዩ ወገኖች ተወካዮች የሀገሪቱን ጊዜያዊ ፕሬዚደንት ለመምረጥ ዛሬ ድምፅ ሰጡ። የሚያንማር ህዝብ ትናንት የተደረገውን መፈንቅለ መንግሥት በአደባባይ እንዲቃወም ከስልጣን የተወገደው ገዥ ፓርቲ ጠየቀ። የሚያንማር ወታደራዊ ሁንታ የፓርቲውን መሪዎችና የምክር ቤት እንደራሴዎችን በሙሉ አስሯል። የዜናው መልእክት የእስካሁኑ ነበር።